በኢትዮጵያ ፖለቲካ ውስጥ ትልቅ እውቅና ያላቸው ባለፉት ሶስት አስርት ዓመታትም ሀገርን በማስተዳደር ከተሳተፉት ጉምቱ ፖለቲከኞች ስማቸው ይጠቀሳል። ከሀገር መከላከያ ሚኒስትርነት እስከ የሕዝብ እንደራሴ አፈ ጉባኤ የኦሮሚያ ክልል ፕሬዚዳንትነት ኃላፊነቶች ሰርተውም ያውቃሉ። የሕዝባዊ ወያኔ ሀርነት ትግራይ ህወሀት የበላይነቱን በጉልህ አንጸባርቆበታል በሚባለው ለሶስት አስርት ዓመታት ለተጠጋው የስልጣን ዘመናቸውም ሻካራውም ሆነ ለስላሳ የፖለቲካ ውጣውረዶችን እንዳሳለፉም ይነገራል። ህወሀትን ከመነሻው ጀምሮ የሚያውቁት አቶ አባዱላ ገመዳ ጋር በነ የነበረን ቆይታ የመጨረሻው የስልጣን ዘመናቸውን ስላሻክረው እውነታ ጠይቀ ናቸዋል። ብዙ የአስቸኳይ ጊዜዎች አንድ ሁለት የታወጀ ከሶማሌ ክልል ከጎረቤት ሀገር ጭምር የነበሩ ኦሮምኛ ተናጋሪዎች በስፋት እንዲፈናቀሉ እዛም እዛም የጦርነት አውድ እንዲከፈት በጣም ብዙ አስቸጋሪ ሁኔታዎች መጡ። በወቅቱ ሁኔም ላደርገው ከሚችለው አቅም በላይ ስለነበር ኃላፊነትም እስከ መልቀቅ የርጉበት ሁኔታ ነበር። አሁን አሁን ከኢትዮጵያ ፖለቲካ መሪ ተዋናይነት ወደ ጥግ የወጡ የሚመስሉት እኚህ ፖለቲከኛ አሁን ላይ የፌዴራሉ መንግስት የህግ የበላይነትን ለማስከበር የሚደረግ ኦፕሬሽን ባለው የትግራይ ክልሉ ውጊያ የሀሳብ ልዩነት ያመጣ ነው በሚል አይስማሙም። ከሁለት ዓመታት ወዲህ በጠቅላይ ሚኒስትር አብይ አህመድ መንግስት ስር ከተፈጸመው የለውጥ ተግባራት አብዛኞቹ አስቀድሞ ኢህአዴግ መክሮባቸው ማስፈጸም ያልቻለ ነበርም ብለዋል። እናም የብልጽግና ፓርቲ ምስረታና የህወሀት በፓርቲው ማቀፍ ስር አልጠቀልልም ማለት ወደ መሳሪያ መማዘዝ የማይወስድ ነበር የሚል ሀሳባቸውንም አንጸባረቁ። ከኤርትራ ጉዳይ ካር የነበረው ነገር ሰላማዊ እንዲሆን ይሄ ኢህአዴግ በኢህአዴግነቱ በነበረው ዘመን ሁለት የሶስት የአራት የተዋየበት ግን ያልተፈጸመው ጉዳይ ነው። በውጭ ሀገር የሚኖሩ ተቃዋሚዎች ወደ ሀገር ውስጥ እንዲገቡና እንዲንቀሳቀሱ የፖለቲካ ምህዳሩን ማስፋት መተግበር ያልተቻለ የብልጽግና ፓርቲ ሲመሰርቱ ህወሓት ወደ ብልጽግና ፓርቲ አልገባም ካለበት ጊዜ ጀምሮ ይኩ በእኔ የምለው ችግር የለውም። በህገ መንግስቱ ማዕቀፍ ውስጥ በጋራ መኖር ይቻላል። ግን የሆነው ነገር ምንድነው? ትንሽ ወጣ ያሉ ህገ መንግስቱን የሚጻረሩ ነገሮች በቀጣይነት ነው እየመጡ ጎላ ብሎ የመጣው ደግሞ የምርጫ ቦርድን አናቅም፣ ምርጫ እናካሄዳለን ጉዳዮች ናቸው። ከዛ በኋላ ሀይል መገንባት ነው የተጀመረው። እውነት ለመናገር ከሆነ ዶክተር አብይ መንግስት በከፍተኛ ደረጃ ታግሷል ብዬ አምናለሁ። ትግስቱን ጥሩ ነበር ብዬ አምናለሁ ከዛ በኋላ ግን መሆን ይገባዋል ብዬ የማላምነው ነገር ነው የሆነው። በሰራዊቱ ላይ እኔ የሰራዊት አባል ነበርኩ፣ መሪውም ነበርኩ። የኢትዮጵያን ሰራዊት በደንብ አውቀዋለሁ። የተለያዩ ግዳጆችን ተወጥተዋል። አንድም ቦታ ላይ ተከቦ ተመጥተዋል የሚል ሰምቼም አይቼም አላቅም። እዚህ ውስጥ ለይቶ በማደራጀ ሰራዊቱ ባላሰበበትና ባልጠበቀበት ውጊያ መጀመር አስከፊ ነው። የዶክተር አብይን መንግስት ወደ ውጊያ አስገባው እሱ ነው። ተዘጋጅቶ ቢሆን ኖረው በዛ መንገድ ነገሮች አይሄዱም ነበር ለዚህም ማሳያ ብሎ ያነሱት ሀሳብ ቀደም ብሎ ታስታውስ እንደሆነ አምባሳደር ስዩም መስፍን የውጭ ሀይል ማስገብተን ቢሆን እንዋጋለን ያለ። ከሁሉ በላይ ደግሞ ሴኩቱሬ መጨረሻ ላይ በቅርብ ቀን የተናገረው የምናሳምነን አሳምነን ከጎናችን አሰልፈን የቀረውን ደግሞ መምታት ስለነበረብን፣ ግን በ45 ደቂቃ በታተል ነው ነው ያለው። ይሄ ኢትዮጵያዊ ሰራዊቱ ውጊያ ለመጀመር ተዘጋጅቶ ቢሆን ኖሮ ተዘጋጅቶ ይጠብቅ ነበር። ሁለተኛ ውጊያ ለመጀመር በሁለቱ አውሮፕላን ብር አይላክም። አዲሱ ብር ማታውኑ ተልኮ ነው። ብሩን ከተቀበሉ በኋላ ጦርነቱ የተጀመረ መንግስት ባንኮች ይሰራሉ፣ ኢኮኖሚ ይቀጥላል ብሎ ነው ብር የሚልክ ሁለቱ አውሮፕላኖች ብር ይዞ የገቡት በስንት መከራ ነው ተመልሶ ወጡ። ስለዚህ የፌዴራል መንግስቱ ለውጊያ ተዘጋጅቶ የጀመረ ውጊያ አይደለም የሚል እምነት ነው ያለ አሁን በትግራይ ክልል እየተካሄደ ያለው ውጊያ ቡድን እንጂ ህዝብ ላይ ያነጣጠር አይደለም፣ የሚል እምነታቸውን ያንጸባረቁት አቶ አባዱላ ሂደቱ የሚያስከፍለው ዋጋ ቢኖርም ከመደራደር ደረጃ ያለፈ ነው ብለውታል። ይህ ሳይሆን ውይይት ኖሮ ቢሆን ኖሮ በጣም ጥሩ ነበር እላለሁ እኔ ውህደዱ በተለያየ ጊዜ አስቸጋሪ ሁኔታ ሲገጥመን አውቃለሁ። አንድ ቀንም ግን ኢትዮጵያ ላይ እንተኩሳለን፣ ከኢትዮጵያ ወጥተን ይህን እናደርጋለን ብለን ማስበን አናውቅም። ችግሩ ያልፋል፣ እናሸንፋለን፣ አንድ ቀን ሁሉ ነገር በሰላም መንገድ ያልቃል ብለን ነው አምነን የቀጠል ነው አስቸጋሪ ሁኔታዎች ነበሩ። ችግር ቢኖርም ቁጭ ብሎ ሊነጋገሩ ይችሉ ነበር ብዬ አምናለሁ። አንዴ ግን ይሄ ከመጣ በኋላ ይሄ ሀገር ሀገር ነው። ትውልዶች ተቀባብለው መስዋዕትነት ከፍለው ለእኛ ደርሰውናል። ሳንበትናት ለሚቀጥለው ትውልድ ይሄኛው ትውልድ ማስተላለፍ አለበት፣ አገሯን እንድትቀጥል። በዚህ ሀገር የዚህ አይነት ህገወጥነት ማቆም አለበት። ስለዚህ በእኔ እምነት ህግ የማስከበር ጦርነት ነው ብዬ ነው የምወስደው። ህግ ከተከበረ በኋላ ህብረተሰቡ ቁጭ ብሎ ይወያያል። እንደዛ አይነት እምነት ነው ያለ ውጊያ እኮ በባህሪው አሸናፊና ተሸናፊ የለው ማለት ነው። ህይወት ነው የሚጠፋው። ተገደ ብቻ ምትገባበት ውጊያው የህግ የበላይነትን የማስከበር ነው ያሉት የቀድሞ ጉምቱ ባለስልጣን፣ የጦርነቱን ጊዜ በማሳጠር የሚከፈለውንም ዋጋ ማሳነስ እንደሚቻል እምነታቸውን ገልጸዋል። ጦርነቱን ተከትሎ ሊመጣ ስለሚችለው ፈተና ስንጠይቃቸው ግን እንኳንና ይሄ ህገወጥ ወጥ ሰላማዊ ሰልፍ ሲደረግ የሚያስከፍለ ዋጋ አለ። ብዙ የሰራዊትን አባላት በዛች ለሚት ተሰውተዋል። ሰራዊቱ የነጠቁትን ትጥቅ ለማስመለስና ነገሮችን ወደ ቦታቸው ለመመለስ በሚደረጉት ውጊያዎች ነገሮቹ ሁሉ ዝም ብለው ይሄዳሉ እ አልገመትም የሰውየው ይጠፋል። ንብረት ይወ አሁን ደግሞ ትላንትና እንደምንሰማው ድልድዮች እየተሰበሩ ናቸው። መንገዶች እየተቆፈሩ ናቸው። በዶዘር ጥፋት ነው። ከሁሉ በላይ ትልቁ ኪሳራ በህብረተሰቡ ስነአምሮ ላይ የሚደርሰው ጉዳት እና ከስላም ከአንበጣ የተረፈ ሰብሉን ሊሰበስብ ይችልበት የነበረ ጊዜ ነው። ይሄ በዛ ክልል ህዝብ ላይ የሚያደርሰው ጉዳት ቀላል እንዳልሆነ መገመት ይችላለሁ። ያ የክልል ህዝብ ጉዳት መላ ኢትዮጵያ ህዝቦች ጉዳት ነው። እና በኢትዮጵያ ላይ የሚያስከትለው ጉዳት ቀላል ነው ብዬ አላምነው። ግን መንግስት መምረጥ አለበት እጁን ሰብስቦ በመቀመጥ ወይስ ኪሳራውን ለማሳነስ መስራት ብዬታስብ። ሰራዊት እየተወጋ የአገልግል መጠበቅ አለበት አነቱን መጠበቅ አለበት እንደዛ ቢሆን የተሻለ ይሆናል እንጂ ኪሳራ የለውም ብዬ አላምነው። የኢትዮጵያ ህዝብ ለዘመናት የተሰናሰለ የአብሮነት እሴት አሁናዊ ግጭቱን ከማብቂያው በኋላ ለመጠገን ጉልበት ይሆናል። አቶ አባዱላ ገመዳ ያከሉት ሀሳብ ነው ለዶችቬሌ ለተጠናቀረው ዘገባ። ስዩም ጌቱ ነኝ፣ አዲስ አበባ።